አቶ ሳምሰኑ ለወጣንበት ማህበረሰብ መልሶ ለመስጠት የገባ ነው ቃል ይላል። ይሄን በቅርቡ ያካሄዳችሁትን ጉባኤ ተከትሎ ያወጣችሁት መግለጫ ላይ የተመለከትኩት ጽሁፍ ከእንግሊዝኛ በግርድፍ ወደ አማርኛ መልሼ ነው የማነሳለው። እንዲህ ያለውን ስራ ስትሰሩ ተደጋጋሚ መሆኑን ሰነዶቹ ያሳያሉ። እስኪ በመጀመሪያ ምን አይነት ስልጠናዎችን ሰጣችሁ? ከዚህ ቀደም የትምህርት የሚሆኑ የመንግስት ተቋማት የትኞቹ ናቸው? የዚህ ተጠቃሚ የሆኑት ምን ያህል ሰዎች የስልጠናውን እድል አገኙ? አቶ አመሰግናለው። ያሉላ ከዚህ ቀደምት ከጥቅምት ሁለት ሺህ አስራ ስምንት ወደ ህዝብ ከወጣንበት ጊዜ ጀምሮ ህዳር ላይ የፓርላማውን ኒውዝ ኮሚቴ አባላት ኢሞሽናል ኢንቴሊጀንስ አሰልጥነናል ከዛ አንድ ሺህ አራት መቶ ሀምሳ የሚሆኑ የፕሮጀክት ማኔጅመንት ተማሪዎች አሰልጥነናል። ይሄም መሰረታዊ የስራ አመራር ወይም ፋውንዴሽን ኦፍ ፕሮጀክት ማኔጅመንት የሚለው ነው። በዛ ብቻ አላመጣም። እነኚህ ተማሪዎች በቀጣይ አምስት ሳምንት የሚፈጅ ኦንላይን የሚካሄድ ስልጠናዎች ወስደው ጨርሰዋል። አሁን አሰልጥነናቸው የመጣኑት ደግሞ አንድ ሺህ አንድ መቶ ስልሳ የሚሆኑ የፕሮጀክት ማኔጅመንት ሰልጣኞች ናቸው። ለእነሱም አሁን የኦንላይን ትሬኒንጉን እንዲወስዱ በማመቻቸት ላይ እንገኛለን እና በዚህ በስራ አመራሩ ዙሪያ ያሉት ስልጠናዎች እነዚህ ናቸው። አቶ ሳምሶን፣ በሙያው የተሰማሩ በኃላፊነት ጭምር ያሉ ባለሙያዎችን ስራ አመራር መሰረታዊ ትምህርት ነው እየሰጣችው ያላችሁት። ከዚህ ቀደም ለነኝ ስልጠናዎች ስትዘጋጁ አርብ አርብ በዚህ ስልቨር ስፕሪንግ ሜሪላንድ ዩኒቨርሲቲ አዳራሽ ውስጥ የምታዘጋጇቸውን ዝግጅቶችም ተመልክቻለሁ። እስኪ ይንገሩን በአይነተኝነት ለውጥ ያመጣል ብላችሁ የምታምኑት ብክነት፣ ምዝበራ፣ ሙስና፣ የተሻለ እቅድ አለመኖር በኢትዮጵያ የትልልቅ ፕሮጀክቶች ውድቀት ቅድም የጠሩትን ሜቴክን ጨምሮ በሀገር ላይ ከፍተኛ ኪሳራ ያመጡበት ሲተቹ እንሰማለን። በተጨባጭ እነኚህ ሁኔታዎች ሊለውጥ ይችላል። ይህ የስራ አመራር ትምህርት ባለመኖሩ ምን ጉድለት ነበረ? ስልጠናው በመኖሩ ምን ይለውጣል ብላችሁ ታስባላችሁ? ማለት የሚቻሉ ጭብጦች ካሉ እንግዲህ ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድን ነው? በኢትዮጵያ ውስጥ ወይም በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰጾ እንዲገባ ትልቅ አስተዋጽኦ አድርጓል። አንተ የጠቀስካቸውን የብክነት፣ የሙስና የመሳሰሉትን ነገሮች አልፎ ሂዶ ለመቅረፍ በቀጣይነት ተከታታይ ስልጠናዎች መደረግ ይገባቸዋል እና ይሄ የሚያደርገው ምንድን ነው መስሪያ ቤቶች አሁን የመሰረተ ልማት የሚሰሩ መስሪያ ቤቶች በጠቅላላ የሚያወሩት ቋንቋ አንድ አይነት እንዲሆን እዛ ላይ ትልቅ ተጽዕኖ አድርጓል ይህ ስልጠና። ያው በዓለም ላይ ያለው የፕሮጀክት ማኔጅመንት ወይም የመሰረታዊ ስራ አመራር ሳይንስ አንድ ነው እና ያንን ሰርጾ እንዲገባ የእኛ ስልጠና ትልቅ አስተዋጽኦ አድርጓል። በቀጣይነት ደግሞ ኦንላይንም እናደርጋቸውም፣ ተማሪዎቹንም ፈተና የማስፈተን የፕሮጀክት ማኔጅመንት ሰርቲፊኬሽን አለ ወደዛ የመውሰድ ሀሳብ ስላለን ተጽዕኖ ደረጃ በደረጃ ይሄዳል። እዛ ለማለት ነው። መልካም ወደ መሰረታችሁ እንመለስ። ቀደም ብሎ በውይይቱ እንዳነሳችሁት ሁለታችሁም፣ ምናልባትም የሙያ አጋሮቻችሁም ጭምር በርከት ላሉ አመታት በግልም ከሌሎች የሙያ አጋሮቻችሁ ጋር በመሆን መሰል ስራዎችን ስልጠናዎችን ኢትዮጵያ የሄዳችሁ በየሙያ መስካችሁ ትሰጡ እንደነበረ ገልጣችኋል። ነገር ግን ተስፋ በተባለው በዚህ ድርጅታችሁ እንደ አዲስ የተዋቀረ ምናልባትም ማሰራሩ ብዙዎችን ማሳተፍ በሚችል መልኩ ቀደም ብዬ በጠቀስኩት አርብ አርብ ባለሙያዎችን ጋብዛችሁ በምታደርጉት ውይይት ላይ ተመልክቻለሁ። የተለየ ስራ የጀመራችሁ ይመስላል። እንዴት ተጠነሰሰ ተስፋ? እስካሁንም ራሳችሁን ያደራጃችሁበት የተለያዩ የሙያ መስክ ባለሙያዎችን ወደ እናንተ ጋብዛችሁ ከእናንተ ጋር አብረው የሚሰሩበትን መንገድ ገለጻ የምታደርጉበትን ጨምራችሁ ብታስረዱን። አቶ ሳምሶን ከርሶ ልጀምርና ወደ ዶክተር ያዕቆብ ሄዳለሁ። እሺ፣ አመሰግናለሁኝ አሉላ። እንግዲህ ተስፋ የተመሰረተው አሁን ቦርድ ውስጥ ያለነው አምስት አባላቶች በየግል ላለፉት አስር አመታት በየዩኒቨርሲቲው እና በተለያዩ ቦታዎች እየሄድን በነጻ እናስተምር ነበር። የዶክተር አብይን ወደ ስልጣን መምጣት ተከትሎ ውጭ ለሚገኙ ኢትዮጵያውያን ባደረጉት ጥሪ መሰረት ይሄንን ተስፋ የሚለውን ድርጅት አሰባስበን ጀምረን አንተ እንደጠቀስከው ጠቀስከው አርብ አርብ ወደ ሰላሳ አንድ የሚሆኑ አርቦች ገለጻ ለህብረተሰቡ ስናደርግ ቆይተናል። በየደረጃውን በተለያየ ሙያ ላይ የሚገኙ ኢትዮጵያኖች አብረውን እየተቀናጁ እየገቡ እየጎለበት ሄዷል እና አሁን ሐምሌ ላይ ባደረግነው ጉዞ ከስልሳ በላይ የሚሆኑ ውጭ የሚኖሩ ኢትዮጵያውያኖች ተገኝተው በየዘርፋቸው አስተዋጽኦ አድርገዋል። እንግዲህ አመጣጡ ተስፋ ይሄ ነው እና እየሰፋና በመንግስት በኩልም ከተለያየ አቅጣጫ ሰዎችን ከማስተናገድ በአንድ በኩል በሚመጣው አቅጣጫ እየሄደ ነው እና በርካታ የትብብር ሰነዶች ተፈራርመናል እና እነሱን ወደ በኋላ ላይ እገልጽልሃለሁ ከየት ከየት መስሪያ ቤቶች እንደተፈራረመን። መልካም። ዶክተር ያዕቆብ እርሶም ተስፋ በአባልነት ይሳተፋሉ። ቀደም ብሎ የገለጹልንን በተለይ ከትምህርት ጋር ከምህንድስና ትምህርት ጋር ወጣቶች የተለየ እድል የሰጠ ይህን በጣም በቀላሉ ብዙ ነገሮች መማር የሚችሉበት ላብራቶሪያቸውን ቤታቸው የሚወስዱበት ስልጠና ለረጅም ዓመት ሰርተዋል። እስኪ ከተስፋ ጋር ያለትን ቅሩኝት እርስዎም በተስፋ ውስጥ እየተሳተፉ ያሉበትን መንገድ ደግሞ ባጭሩ ይንገሩን። በጣም ጥሩ አመሰግናለሁ። ላ ልክ አቶ ሳምሶን እንደተናገረው እኔ የተስፋን መስራች ለመሆን የተሳተፍኩት አቶ ሳምሶን ነው ከዶክተር ደረጀ ጋር ያገናኘኝና ሀሳባቸውና ወደፊት መስራት ያሰቡትን ሲነግሩኝ እኔ ያው በግለሰብ ደረጃ ምሰራው ስራ ጋር ተመሳሳይ ስለሆነና ምሰራውን ስራ ለማጠናከር እንደሚጠቅመኝ ስላወቅኩኝ በደስታ ነው ጆይን ያረኩት የአርባ ብኑም ስብሰባ ብዙዎቹን ተሳትፍ ያለው በጣም ጥሩ የሆነ ስብሰባ ነው የምናደርገው። ከዛ ውጭ አብሮ መስራት እዚህ ሀገር ስትሬንት ኢን ናምበርስ የሚሉት አለ። አብሮ በመስራት ትልቅ ስራ መስራት ስለምንችል በፊት የጀመርኩትን ስራ በግለሰብ ደረጃ ከምሰራ ከእነሱ ጋር አብሬ ብሰራ ለሁሉም ነገር ይጠቅማል በማለት አብሬ መስራት በመጀመሪያ በጣም ደስ ብሎኛል። እንዳልኩም ይህንን ፕሮጀክት አስር አመት ቢፈጀው አምስት ዩኒቨርሲቲዎች ላይ ብቻ ነበር ይሄ ቴክኖሎጂ እየተስፋፋ አሁን ግን በተስፋ አማካኝነት ከሚኒስትሪ ሳይንስ ና ሀየር ኤጁኬሽን በጣም ጥሩ እርዳታ አግኝተን ማስተባበር አግኝተን በአንድ አመት ውስጥ ከአምስት ዩኒቨርሲቲ ወደ ሀያ ዘጠኝ ዩኒቨርሲቲ ይህን ቴክኖሎጂ በማስፋፋቴ በጣም ደስ ብሎኛል እና ተስፋ ልክ ስሙ እንደሚናገረው ያለንን ተስፋ ሼር ለማድረግ ስለሆነ የፈለግ ነው ለማስፋት ስለሆነ ያሰብ ነው ይህንን ተስፋ ኦርጋናይዜሽን ጆይን ማድረጌ በጣም ተደስቻለሁ። ስራውን ለመቀጠል ዝግጁ ነን። መልካም እስኪ ከተስፋም አለፍ ብዬ ልጠይቅ። በግላችሁም ደጋግመን እንዳነሳ ነው ረዘም ላሉ አመታት የበጎ ፍቃድ ስራዎችን ስትሰሩ ቆይታችኋል። አሁን ደግሞ በተለየ መልኩ በተደራጀ ሌሎችንም ማሳተፍ በሚችል ማህበር አቋቁማችሁ በተስፋ ውስጥ ይህን ስራ እየሰራችሁ ነው። ይህን ያህል ጊዜን ጉልበትን የሚጠይቅ አንዴ ከተጀመረም ረዥም ጊዜ ሊወስድ የሚችል ስራ በቋሚነት እንዴት ልትጀምሩ ቻላችሁ? ምንድን ነው የየግል መነሳሳታችሁ መሰረቱ? አቶ ሳምሶን እርሶ ሊጀምሩ ይችላሉ። እያንዳንዳችን እንግዲህ በጋራ ያለን እንትን የሀገር መውደድ እና ለሀገራችን ባለን ፍቅር የተነሳ ነው። ሁላችንም ከተለያየ ዘርፍን ብንነሳ መልሶ የመስጠትና ነው። ያስተማረንን ሕዝብ መልሰን እንዴት አድርገን ነው የምንረዳው የምናግዘው በሚለው ነው። እና በዚህ ጉዟችን ላይ እኛ ከኛ ብቻ ሳይሆን ከዛም ብዙ እየተማረን የምንመጣበትን ሂደት አይተናል። እና ኢትዮጵያ ውስጥ በተለያዩ ዘርፎች በጣም ብዙ ክህሎት ያላቸው ኢትዮጵያኖች አሉ። የመማማሪያ መድረክ ሆኖ ስላገኘ ነው እኛ በህይወታችንም ላይ በስራችንም ላይ ትልቅ እውቀት እያጎለበትን የመጣ ነው። እና ያነሳሳን ዋናው እንትን አላማ ይሄ ነው። በእኔ በኩል አቶ ሳምሶን ያለውን እንዳለ ሆኖ በራሴ የራሴ ፐርሰናል ስቶሪ የሚኖረኝ እንደምታውቁት የጋሽ ሙላቱ አስታጥቄ ታናሽ ወንድም እንደመሆኔ ድሮ ኢትዮጵያ ሳድ ጋሽ ሙላቱን በቴሌቪዥን ሳየው እንዴት ሙዚቃን እንደቀየረ እንደገና ስንት ዓመት ውጭ ሀገር ተምሮ ውጭ ሀገር መስራት መኖር ሲችል አገሬን ልርዳ ለሀገሬ ምን ለውጥ አመጣለሁ ብሎ አገሩ ተመልሶ ያን ስራ ሲሰራ እያየው ከአባቴ ጋር አልፎ አልፎ ስንወያይ ምንድለኛ አየህ ታላቅ ወንድምህ ውጭ ሀገር ሄዶ መቅረት ሲችል ተመልሶ መጥቶ አገሩ ላይ ለውጥ እያመጣ ነው። አንተም እንግዲህ አንድ ቀን ትሄዳለ ስለዚህ ወደፊት አገረን አትርሳ እያለ መክሮኝ ስለነበረ ከስንት ዓመት በኋላ ትምህርቴን ጨርሼ ይሄንን ስራ ለመጀመር የተገፋፋሁት አንደኛም ያው የታላቅ ወንድሜን መመከተል ነው የሰጠኝ ኃላፊነት ስላለ ያንን በመከተል ልክ ዶክተር ሙላቱ ሙዚቃ ላይ ኢትዮጵያን ትልቅ አስተዋጽኦ እንዳደርገው እኔም ደግሞ ባለኝ አቅም በኢንጂነሪንግ ላይ ምን አስተዋጽኦ ማድረግ ይችላለሁ? በማለት በዛ በመነሳሳት ይህን ለመስራት ለዚህ ነው የጀመርኩት። መልካም። ይሄ መነሳሳታችሁ ምናልባትም እንዲህ ያለ የበጎ ፍቃድ ስራ ሲሰራ በግል ከሚደረገው ባሻገር የሌሎችንም ትብብር ይጠይቃልና የግል ጊዜና ጉልበትን እውቀትን ከሚሰጡት እኩል የሚቀበሉትንም መልካም ተሳታፊ እንዲሆን ይጠይቃልና ምን ይመስል ነበር አቀባበሉ? እስካሁን በሰራችኋቸው ስራዎች ውስጥ ምንስ አይነት ፈተናዎች ነበሯችሁ እንዲታለፉ የምትፈልጓቸው የተሻለ መንገድ ምናልባትም የበለጠ ውጤታማ ሊያደርጓችሁ የሚችሉ ከዶክተር ያዕቆብ ልጀምርና አሁን ደግሞ ወደ አቶ ሳምሶን እመለሳለሁ። ገርስተለኝ። እንግዲህ ልክ ይህን ስራ ስንጀምር ሁሉ ነገር ቀላል ነው ማለት አይደለም። እንዳልከውም አሜሪካ እየኖርን ወደ ኢትዮጵያ እየተመላለስን ስራ ስንሰራ አልፎ አልፎ ያው ችግር ይገጥማል። በተለይ ቴክኖሎጂውን ለማስገባት ጉምሩክ ላይ ብዙ ችግር ገጥሞን ነበር። አንዳንዴ እርዳታ ያመጣን ዕቃ እስከ ስድስት ወር ሰባት ወር ድረስ ፈጅቷል ከጉምሩክ አድርጎ ለማውጣት እና ብዙ ችግር ገጥሞናል። ነገር ግን እንዳልከውም ምንድን ነው አላማችን ብለን ስናይ አላማችን የእኛ ዜጎች ይሄንን እኛ አምጥተን በመርዳታችን ትልቅ አስተዋጽኦ በማድረግ ስላሰብን ምንም አይነት ችግር ቢገጥመን ለመዝዳት ዝግጁነታችን በማሳየት ነው እስከዛሬ የሚቆየ ነው። እኔ በራሴ ሁሌ ልጆቹን ሲጠይቁኝ ኢትዮጵያ በየ ዩኒቨርሲቲዎች ብዙ ሄጄ ተወያይቻለሁ ከልጆቹ ጋርና ልክ አንተ እንደ ጠይቀኝ ዶክተር ያዕቆብ ምንድን ነው የሚያነሳሳ ሲሉኝ እንደ እናንተ ሌላ ሰው እኔ እንደማደርገው ቢመጣና ቢያሳይኝ ስለምደሰት እኔ ራሴን በእናንተ ቦታ አድርጌ ነው የማየው እና በዛ ስለሆነ እንዲያውም የምሰራው ስራ በቂ አይመስለኝም እና ብዙ ለመስራት እመኛለሁ። ታውቃለህ ያው ህይወት አለ መኖሪያ አለ ምን አለ እና ለምንድን ነው የምትቀጥለው ሲሉኝ እኔ ሞርጋን ስቴት ምሰራው ስራ ያው ኑሮን ያኖርልኛል፣ ቤተሰብን ያስተዳድርልኛል። ኢትዮጵያ ግን የተመላለስኩ ምሰራው ስራ አባቴ መከረኝ፣ ምክ የአባቴ ፕሮሚስ ስላለ ያንን መጠበቅ አለብኝ። በዛ ላይ ደግሞ ሀገር ኢትዮጵያ አሳድጋዝ ያደረሰችኝ ስለሆነ እንዲሁም ከስራዬ እኩል አንዳንዴ እንዲሁም የመንፈስ እርካታ የሚሰጠኝ ይሄ ስራ ስለሆነ ለዚህ ነው የምቀጥለው ብዬ ሁሌ እሱን ነው እና መጨረሻ የምመክራቸው ምክር ምንድን ነው እኔ ደግሞ ይህን ሼር ስላልኩኝ እናንተ ደግሞ ባላችሁ አቅም ከእናንተ በታች ያለውን ሰው ሃይ ስኩልም ተማሪ ሆነ ኤሌሜንታሪ ስኩልም ተማሪ ከሆነ በትርፍ ጊዜያችሁ ይሄዳችሁ አግዙ፣ ተረዳዱና ዋናው መልክ ምንፈልገው ሀሳቡ የተሻለ ሰው መርዳት ሲችል ያ ደግሞ ሰው ባለው አቅም ከታች ያለው ሰው ከረዳ ብዙ ሰው መጠቀም ይችላል። እና ለዚህ ነው ይህን ስራ እስከ ዛሬም የገፋንበት ወደፊት የምንገፋበት። መልካም አቶ ሳምሶን በስራ ሂደት ውስጥ የገጠሙ ምንድን ነው እንደው ጎልተው የሚታዩት ፈተና፣ አቀባበል ውስጥ ምን ይመስል ነበረ? ስልጠናውን የሚቀበሉትም ሆነ በመንግስት ባለስልጣናት እንደ ፈተና ወይም እንደ ችግር የማየው ነገር ቢኖር ቅቡልነት የማግኘት እንደ አዲስ ጅምርም ስለሆነ ሰርተን ውጤት ተኮር የሆነ ነገር እስከምናሳይ ድረስ የነበሩት የመጠራጠር ስሜቶች፣ እንደፈለግነው በፈለግነው ፍጥነት ነገሮች አለመሄዳቸው አጀማመሩ ላይ ትንሽ እንደ ችግር ቢቆጠር፣ ከዛ በኋላ ግን ውጤቶቹ እየታዩ ሲመጡ የእኛም የጀመርንበት ዓላማ ክፍት ሲሆን በጣም ጥሩ በሆነ መንገድ ሂዷል እና እስከዚህም ፈተናም ብዬም አልጠቅሳቸውም እና ሁልጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ። በገበሬው ታክስ ተምረን እኛ ይችን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን የሚለው ዓላማ ትልቁ ሆኖ ስላየ ነው ትንንሿን ችግሮች እያለፍን ሂደን እዚህ ደርሰናል እና ይኸው ቅቡልነት ወዲያው የማግኘቱ ነገር ያው ተስፋ ሊያስቆርጥ ይችላል። ነገር ግን እዚህ ደርሰናል አሁን አቶ ሳምሶን ከሐምሌ ወሩ ዝግጅት የሚቀጥል ሌላ ዝግጅት ይኖራቸው ሲሆን በውጥን ያሉ ሌሎችም ካሉ እንዲሁ ጨምረው ቢያስረዱን። አው አሁን በነሐሴ ወር መጨረሻ ላይ የተስፋ የሕክምና ቡድን አባላት ከኢትዮጵያ ልብ ማዕከል ጋር በመተባበር የቀዶ ጥገና ስራዎች ይሰራሉ፣ የልምድ ልውጦች ያካሄዳሉ። በቀጣይነት ደግሞ በአሰላና በደብረ ብርሃን ዩኒቨርሲቲ የሜዲካል ፋክልቲዎች የአቅም ግንባታ ስራዎች ያካሄዳሉ። ተያይዞውም የጀመርናቸው የፈረምናቸው የትብብር ሰነዶች አሉ። ከአዲስ አበባ የዳያስፖራ አሶሲሽን ጋር፣ ከኢትዮጵያ ልብ ማዕከል ጋር፣ ከቴሌኮሙኒኬሽን የክህሎት ማዕከል ወይም ሴንትር ኦፍ ኤክሰለንስ ጋር፣ ከኢትዮጵያ አየር መንገድ አቪዬሽን አካዳሚ ጋር እንደዚሁ የትብብር ሰነዶች ተፈራርመናል። የተስፋ የኢንፎርሜሽን ቴክኖሎጂ ቲም ደግሞ ለኢትዮጵያ ዳያስፖራ ኤጀንሲ ዴታቤዝ በመስራት ላይ ይገኛል። አሁን መንገዱ ተጀምሯል። ጎማው እየተሽከረከረ ነው። ሌሎች የእናንተን መንገድ የሚከተሉ ከእናንተም ጋር ተባብረው ሊሰሩ የሚመጡ አርብ አርብ ዝግጅታችሁ ላይ እንዳደረጋችሁት እና እንደምትጋብዟቸው ፈተናው የቀለለ ይመስለኛል። የሚቀጥሉ ስራዎቻችሁንም እንመለከታለን። በተጓዳኝ በኢትዮጵያ በኩል የስልጠናው ተሳታፊዎች የሆኑ ይህን ስልጠና ያገኙ እንደምን ስራዎቻቸው ላይ ለውጥ አምጥቷል የሚ የሚለውንም በሌላ ፕሮግራም ለመመልከት እንሞክራለን። ዶክተር ያዕቆብ አሳጥቂ በሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ፕሮግራሞች ምክትል ፕሬዚዳንት፣ አቶ ሳምሶን እንደምስሌ ተፈራ የዩናይት ስቴትስ መንግስት አይቲ ባለሙያና የክፍል ኃላፊ በዚህ በቅርቡ በሐምሌ ወር መጨረሻ ባካሄዳችሁት ጉባኤ መነሻነት ለሰጣችሁኝ ቃለምልልስ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።